በኦሮሚያ ክልላዊ መንግስት ሰሜን ሸዋ ዞን ደራ ወረዳ ከሳምንታት በፊት በታጣቂዎች ታግቶ የነበሩ የተባሉ የሃይማኖት አባት ወይም ኢማም መገደላቸው ተነገረ። ገልሞ ዳዊት ተጨማሪ ያለው የደራ ወረዳ ነዋሪ የሆኑትና በወረዳው አለ ባሉት የጸጥታ ችግር ስማቸው እንዲጠቀስ ያልፈለጉ ነዋሪ በደራ ወረዳ አረቦ ቀበሌ በሼክ አረቡ መስጂድ ማም ላይ ተፈጽመዋል ስለተባለው ግድያ እንደሚከተለው አብራርተዋል። ቅዱሳን ዱሴ ሀዳ መና ሳንሌ ሳንሌ ዳ ቀበተኒ ከንደመኒ በመጀመሪያ ባለቤታቸውና እሳቸውን ነበር ይዟቸው የሄዱትም። ከዛ ይለቀቃሉ የሚል ነገር ነበር ስንሰማ ነበረው። ነገር ግን በኋላ ላይ እሳቸው ተገድለው ባለቤታቸው ተለቀም ወደ ቤት እንደተመለሰች ይሰማል። ሲያግታቸው ከቤት ነው የወሰዷቸውም። ከተወሰዱም ቆይተዋል፣ ወር ሊሆን ይችላል። መሞታቸውን መርዶው ሁለት ወይም ሶስት ቀን ቆይቶ ነው የሰማ ነው። እናም መቼ እንደተገደሉም በውኑ ማወቅ አዳጋች ነው። እኚሁ የድራ ወረዳ ነዋሪ ተገደሉ የተባሉት ኢማም ባለፈው ሐሙስ ጥቅምት 21 ቀን 2017 ዓ ም በዛው ድራ ወረዳ አረቦ ቀበሌ ስርዓተ ቀብራቸው መፈጸሙንም ተናግረዋል። ሰርካፍዚ ካለ ለምን ሁለቴ ወራና ደብለ ሰባ ሰው መቶ ኦሮሞ ወረጀለሜ እዶ ሰነሶቻ ጅሩዳ ይህንን እርምጃ የወሰዱት በአካባቢው የሚንቀሳቀሱት የኦሮሞ ነጻነት ሰራዊት አባላት ናቸው አስክሬናቸውንም እኚው ታጣቂዎች ናቸው መጥተው ወስደው እንዲቀብሩ ለቤተሰብ የገለጹት የአሜሪካ ድምፅ፣ የሃይማኖት አባቱ ግድያን ያስከተለው ምክንያትና መንስኤዎች ከቤተሰቦችና ቅርብ ዘመዶቹ ለማጣራት ያደረገው ተደጋጋሚ ሙከራ አልተሳካም። በወቅቱ በመስክ ስራ ላይ እንደነበሩ የገለጹት የድራ ወረዳ ኃላፊ አቶ ከፍ ያለው አድረይ እማሙ በመገደላቸውን ለአሜሪካ ድምፅ አረጋግጠዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ አቶ በዳስ አለም ሜሳም ኮሚሽኑ ስለ ግድያው መረጃ እንዳለው ገልጸዋል። ጀግናዛት ወደ ፈነው ቀም ነገሩ ናኑ ያው አና ደራሴ ሰብስድ በዚህ ላይ መረጃ አለን። በዳራ ወረዳ የተፈጸመ ግድያ ነው። በአካባቢው የስልክ አገልግሎት ስለሌለም ይበልጥ ማጣራት አልቻልንም እንጂ መረጃዋለን ስለ አረቡ መስጂድ ኢማም ግድያን በተመለከተ ከኦሮሞ ነጻነት ሰራዊት አካላት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ምክር ቤት ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርተዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ